የዲደብሊው ዜና እንደምናመሻችሁ በመጀመሪያም ዋና ዋና ዜናዎቹ የኢትዮጵያ መገናኛ ብዙሃን ባለስልጣን ኢትዮጵያ ውስጥ የሚገኙ የዶችበለ ዘጋቢዎችን ለጊዜው ማገዱን በዛሬ ዕለት በደብዳቤ አስታወቀ። ከሁለት ዓመት በላይ በዘለቀው የሱዳን ጦርነት ህዝቡ አሳሳቢ የሰብአዊ ቀውስ እየተጋፈጠ እንደሚገኝ የተባበሩ መንግስታት የህጻናት መርጃ ድርጅት ዩኒሴፍ አመለከተ። በመላው ዓለም ከሚካሄዱ ግጭቶች አርባ በመቶ አፍሪካ ውስጥ እንደሆነ ዓለም አቀፉ የቀይ መስቀል ኮሚቴ ገለጸ። የአውሮፓ ህብረት በዛሬው ዕለት ሩሲያ ላይ ተጨማሪ ማዕቀቦችን ጣለ። ዜናው በዝርዝር የኢትዮጵያ መገናኛ ብዙሀን ባለስልጣን ኢትዮጵያ ውስጥ የሚገኙ የዶቸቨለ ዘጋቢዎችን ለጊዜው ማገዱን በዛሬው ዕለት በደብዳቤ አስታወቀ። ባለስልጣን መስሪያ ቤቱ ለዶቸቨለ በላከው ይፋዊ ደብዳቤ በኢትዮጵያ የጀርመን ድምፅ አገልግሎት ዲ ደብልዩ ቋሚ የዜና ወኪሎችን ለጊዜው ማገዱን አመልክቷል። ምክንያቱንም ሲገልጽ ቋሚ የዜና ወኪሎቹ በተደጋጋሚ የሚሰሯቸው ዘገባዎች የመገናኛ ብዙሃን አዋጅ ቁጥር 1238 ህዝባር 2013ና የጥላቻ ንግግርና ሀሰተኛ መረጃን ለመከላከል የወጣውን አዋጅ ቁጥር 1185 ህዝባር 2012 ላይ የተቀመጡ ድንጋጌዎችን የሚጥሱና የሙያ ስነ ምግባር ስታንዳርድ ያልተከተሉ በመሆናቸው ነው ብሏል። አያይዞም ይህን መነሻ በማድረግ የዶችቨለ ተወካዮችን በተደጋጋሚ ቢሮ በማስጠራት ግብረ መልስ በመስጠት በማወያየት የቃልና የጽሑፍ ማስጠንቀቂያዎችን መስጠቱን ዘገባዎቻቸው፣ ሕግና የሙያ ስነ ምግባርን እንዲያከብሩ በርካታ ጥረቶች መደረጋቸውን፣ ሆኖም ተጨባጭ መሻሻሎች ባለመታየታቸው በ0105 2015 የመጨረሻ ማስጠንቀቂያ ደብዳቤ ለመገናኛ ብዙሃኑ መስጠቱን ዘርዝሩ ታስሯል። እንዲያም ሆኖ ስህተቶች አለመታረማቸውን በማመልከት ከዛሬ ጀምሮ በኢትዮጵያ የዶቸበለ ቋሚ የዜና ወኪሎች ፈቃድ ለጊዜው የታገደ መሆኑን በደብዳቤው አስታውቋል። ከሁለት ዓመት በላይ በዘለቀው የሱዳን ጦርነት ህዝቡ አሳሳቢ የሰብአዊ ቀውስ እየተጋፈጠ እንደሚገኝ የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ አመለከተ። ሱዳንን ሰሞኑን የጎበኙት የድርጅቱ ምክትል ዋና ዳይሬክተር ቴድ ቼይባን 14 ሚሊዮን ህጻናትን ጨምሮ ከግማሽ በላይ የሚሆነው የሱዳን ህዝብ ሰብአዊ እርዳታ ፈላጊ መሆኑን ተናግረዋል። በጦርነት ውስጥ ከሁለት ዓመት ከመንፈቅ በላይ ሆነ። ሱዳን አሁንም አስከፊ የሰብአዊ ሁኔታ እየተጋፈጠች ነው። ከግማሽ በላይ የሚሆነው የሀገሪቱ ሕዝብ ሰብአዊ ድጋፍ ይፈልጋል። ከእነዚህ ውስጥ 14 ሚሊዮኑ ሕፃናት ናቸው። 10 ሚሊዮን ሱዳናውያን በሀገር ውስጥ ተፈናቅለዋል። አራት ሚሊዮኑ ደግሞ ወደ ጎረቤት ሀገራት ተሰደዋል። አንድ ነጥብ አራት ሚሊዮን ሕፃናት የረሃብ አደጋ ባንዣበበባቸው ቦታዎች ይኖራሉ። ሆስፒታሎች በሚያስደነግጥ ሁኔታ ላይ ናቸው። ከአምስት ሶስት ህጻናት፣ አራቱ ከትምህርት ቤት ውጭ ናቸው። እያንዳንዱ ሱዳናዊ ህፃን ባመጹ መጎዳቱን ያመለከቱት ቸይባን፣ እንዲያም ሆኖ እሳቸው ካርቱምን በጎበኙበት ወቅት ልጆች ከነ ቤተሰቦቻቸው ወደ ቤታቸው ሲመለሱ አይቻለው ነው ያሉት። ሆኖም ግን አሁንም የተፈናቃዮችን ቁጥር ሊያባብስ ይችላል ያሉት የሱዳን ሁኔታ በተለይም ዳርፉርና አካባቢው ትርጉም ያለው ድጋፍ እንደሚያስፈልገውም ገልጸዋል። የዓለም የምግብ መርሃ ግብር በበኩሉ ሱዳን ውስጥ 24 ሚሊየን ህዝብ ለከፋ የምግብ ዋስትና እጦት መጋለጡን አስታውቋል። ይህ በእንዲህ እንዳለም ሀርቱም ላይ በተደጋጋሚ ሰዋል በአውሮፕላን ጥቃት እየደረሰ መሆኑን የዜና አውታሮች እየዘገቡ ነው። በመላው ዓለም ከሚካሄዱ ግጭቶች አርባ በመቶ አፍሪቃ ውስጥ እንደሆነ ዓለም አቀፉ የቀይ መስቀል ኮሚቴ አመለከተ። የኮሚቴው ምክትል ፕሬዚደንት ለአዣንስ ፍራንስ ፕረስ እንደገለጹት በአሁኑ ጊዜ አፍሪካ ውስጥ ከ ሃምሳ በላይ ግጭቶች በመካሄድ ላይ ናቸው። ይህ ከአምስት ዓመት በፊት ከነበረው በ45 በመቶ ከፍ ያለ ነው። ለአንድ ነጥብ አራት ቢሊዮኖች መኖሪያ የሆነችው አፍሪቃ ምንም እንኳን ከፍተኛ የማዕድን ሀብትና ጠቃሚ ዜጎች ቢኖሯትም አብዛኛው የአፍሪቃ ክፍል በድህነትና በጸጥታ ጦት ውስጥ እንደሚገኝ ተገልጿል። በግጭቶቹ ምክንያትም አፍሪቃ ውስጥ 35 ሚሊዮን ህዝብ ከቤት ንብረቱ መፈናቀሉን ያለም ዓለም አቀፉ ቀይ መስቀል ኮሚቴ አመልክቷል። የምታደምጡት የዶቼ ቨለ ዲደብሊውን ዜና ነው። የአውሮፓ ህብረት በዛሬው እለት ሩሲያ ላይ ተጨማሪ ማዕቀቦችን መጣሉን ይፋ አደረገ። ማዕቀቡ 19 ጥቅሎችን ያካተተ ሲሆን ከዩክሬን ወረራ ጋር የተገናኙ ያላቸው 69 ግለሰቦችን የኃይል የፋይናንስና ወታደራዊ ኢንዱስትሪ ተቋማትን ያካተተ መሆኑ ተገልጿል። የአውሮጳ ህብረቱ እርምጃ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በሩሲያ የነዳጅ ዘይት ኢንዱስትሪ ዘርፍ ላይ በጣሉት አዲስ ማዕቀብ ላይ ተጨማሪ መሆኑ ነው። ግሎባል ዊትነስ የተሰኘው መንግስታዊ ያልሆነ ድርጅት ባለሙያ ክሪስቶፈር ላምቢን እንደሚሉት ማዕቀቡ በጋዝ አቅርቦት ላይ ከፍተኛ ተጽዕኖ ይኖረዋል። ይህ እገዳ የሩሲያ ነጋዴዎች አዲስ ገበያ ወይም ለጭነታቸው ሌላ ሸማቾችን እንዲፈልጉ ያስገድዳቸዋል። ምናልባትም የጭነቱን ዋጋ ራሳቸው በመቀነስም ሊሆን ይችላል። ይህ ደግሞ ለሩሲያ የመርከብ ኢንዱስትሪ ችግር በማስከተል ወይም ከቅሬታ አካል የሚገኘው የነዳጅ ኢንዱስትሪ የቅሬታ አካል ነዳጅን እንዲያስወግድ ሊያደርገው ይችላል። እንዲያም ሆኖ የሩሲያ ባለስልጣናትና የመንግስት መገናኛ ብዙኃን ምዕራባውያን ሀገራት የወሰዱት እርምጃ ተግባራዊ ሊሆን የሚችል አይደለም ሲሉ አጣጥለዋል። በተያያዘ ዜና የአውሮፓ ህብረት በጦርነቱ ምክንያት እንዳይንቀሳቀስ ያገደውን የሩሲያን ሀብት ለዩክሬን ብድር ለመስጠት ማቀዱ የህብረቱን አባል ሀገራት እያነጋገረ ነው። ቤልጅየም እቅዱን በይፋ ከተቃወሙት ሀገራት ቀዳሚዋ መሆኗን የጀርመን ዜና አውታር ዲፒኤ ዘገባ ያመለክታል። እስራኤል በምስራቅ ሊባኖስ አካባቢ የአየር ጥቃት ማድረሷን የሊባኖስ የመንግስት መገናኛ ብዙሃን ዘገበ። የእስራኤል ጦር ኃይል በበኩሉ በተጠቀሰው የሊባኖስ ተራራማ አካባቢ የፈጸመው ጥቃት ሂዝቦላህን ኢላማ ያደረገ ነው ማለቱን አዣንስ ፍራንስ ፕረስ አመልክቷል። የሊባኖስ ባለስልጣናት ለሀገሪቱ ብሔራዊ የዜና ወኪል እንደገለጹት ጥቃቱ የተፈጸመው ሊባኖስ ከሶሪያ ጋር በምትጎራበትበት የድንበር አካባቢ ነው። የእስራኤል ጦር ኃይል ጥቃት ያደረሰበት ምስራቅና ደቡብ ሊባኖስ ውስጥ የሂዝቦላ ወታደራዊ ጣቢያና የሚሳኤል ማምረቻ እንደሚገኝ መግለጹን ዘገባው አክሎ ጠቅሷል። ሚያንማር ውስጥ በሚገኘው የማጭበርበሪያ ማዕከል የተወሰደውን ወታደራዊ እርምጃ ተከትሎ ከ600 በላይ የውጭ ዜጎች ወደ ታይላንድ መግባታቸው ተነገረ። የሚያንማር ጦር በኢንተርኔት የማጭበርበር ወንጀል ላይ የተሰማራውን ኬኬ ፓርክ የተሰኘ ማዕከል ተቆጣጥሮ አካባቢውን በመፈተሽ በርካታ ሰዎችን ወደ ታይላንድ መውሰዱ ተገልጿል። ታይላንድ ከሚያንማር ድንበሯን አልፎ የገቡ 677 ሰዎችን በቁጥጥር ስር አውላለች። የተያዙትን ሰዎች ማንነት በማጣራትም የታይላንድ ባለስልጣናት ወደ ግዛታቸው የገቡትን የሚያቆዩበት ተጨማሪ እስር ቤት ማዘጋጀታቸው ተገልጿል። በሚያንማር ታይላንድ የድንበር አካባቢ ጸጥታውን ለማስጠበቅም ከአካባቢው ተቋማት ጋር እየሰሩ እንደሆነም ተናግረዋል። ባደረጉት ህግና ሰብአዊነትን የተከተለ ምርመራም ከማጭበርበሪያ ማዕከሉ የወጡት አብዛኞቹ የህንድና የቻይና ዜጎች መሆናቸው ተጠቅሷል። ጥቂት ከቪየትናም፣ ከፓኪስታን፣ ከኢንዶኔዥያ እንዲሁም ከበርካታ የተለያዩ ሀገራት የመጡ ሰዎች እንደሚገኙበትም ጦሩ አስታውቋል። ይህ ዶይቸ ቬለ ነው። ከዶቸ ቨለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ የኢትዮጵያ መገናኛ ብዙሀን ባለስልጣን ኢትዮጵያ ውስጥ የሚገኙ የዶችቨለ ዘጋቢዎችን ለጊዜው ማገዱን በዛሬ ዕለት በደብዳቤ አስታወቀ ከሁለት አመት በላይ በዘለቀው የሱዳን ጦርነት ህዝቡ አሳሳቢ የሰብአዊ ቀውስ እየተጋፈጠ እንደሚገኝ የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ አመለከተ በመላው ዓለም ከሚካሄዱት ግጭቶች አርባ በመቶ አፍሪካ ውስጥ እንደሆነ ዓለም አቀፉ የቀይ መስቀል ኮሚቴ ገለጸ። የአውሮፓ ህብረት በዛሬው ዕለት ሩሲያ ላይ ተጨማሪ ማዕቀቦችን ጣለ። ዜናው አበቃ።